መጽሐፈ ዕዝራ ምዕራፍ አራት የይሁዳና የብንያምም ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደ ሠሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሦር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰራዋለንና እንደ እናንተም እንፈልገዋለንና ከእናንተ ጋር እንስራ አሏቸው። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መሥራት ለእኛና ለእናንተ አይደለም፣ እኛ ለብቻችን። ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሠራለን አሏቸው። የምድሩም ሕዝብ የይሁዳን ሕዝብ እጅ ያደክሙ ነበር፣ እንዳይሠሩም አስፈራሯቸው። ምክራቸውንም ያፈርሱ ዘንድ በፋርሱ ንጉሥ በቂሮስ ዘመን ሁሉ እስከ ፋርስ ንጉሥ እስከ ዳርዮስ መንግሥት ድረስ መካሪዎችን ገዙባቸው። በአርጤክስስም መንግሥት በመንግሥቱም በመጀመሪያው ዘመን በይሁዳና በኢየሩሳሌም በሚኖሩት ላይ የክስ ነገር ጻፉ። በአርጤክስስም ዘመን በሺላም ሚትሪዳጡ፣ ጣብኤል ተባባሪዎቹም ለፋርስ ንጉሥ ለአርጤክስስ ጻፉ። ደብዳቤውም በሶርያ ፊደልና በሶርያ ቋንቋ ተጽፎ ነበር። አዛዡ ሬሁም፣ ጸሐፊውም ሲምሳይ እንዲህ የሚል ደብዳቤ ጻፉ። አዛዡሪሁም፣ ሬሁም ጸሐፊውም ሲምሳይ፣ የቀሩትም ተባባሪዎቻቸው ዲናውያን፣ አፈርሳትካውያን፣ ጠርፈላውያን፣ አፈርሳውያን፣ አርካውያን፣ ባቢሎናውያን፣ ሱስናካውያን፣ ዴሃውያን፣ ኤላማውያን ታላቁና ኃይለኛው አስናፈር ያፈለሳቸው በሰማርያና በወንዝ ማዶ ያኖራቸው የቀሩትም አሕዛብ ደብዳቤውን ጻፉ። ለንጉሡ ለአርጤክስስ የላኩት የደብዳቤ ግልባጭ ይህ ነው። በወንዝ ማዶ ያሉት ሰዎች ባሪያዎችህ። አሁንም ከአንተ ዘንድ የወጡ አይሁድ ወደ እኛ ወደ ኢየሩሳሌም እንደ መጡ ንጉሡ ይወቅ። ዓመፀኛይቱንና እጅግም የከፋችቱን ከተማ ይሰራሉ፣ ቅጥርዋንም ያድሳሉ፣ መሰረቷንም ጠገኑ። አሁንም ይህች ከተማ የተሠራች እንደሆነ ቅጥርዋም የታደሰ እንደሆነ ግብርና ቀረጥ መጥንም እንዳይሰጡ የንጉሱም ግቢው እንዲጐድል ንጉሥ ይወቅ። የንጉሱንም ጨው እንበላለንና ንጉሡንም ሲያቃልሉት ማየት አይገባንምና ስለዚህ ልከን ለንጉሱ አስታውቀናል። በአባቶችህ ታሪክ መጽሐፍ ምርመራ ይደረግ። በዚያም በታሪክ መጽሐፍ ይህች ከተማ አመጸኛ እንደሆነች ነገሥታትንና ነገሥታትንና አውራጃዎችንም እንደ ጐዳች ከጥንቱም ሽፍትነት በእርሷ እንደ ተጀመረ ታገኛለህ፣ ታውቃለህም። ስለዚህም ይህች ከተማ ፈርሳ ነበር። ይህችም ከተማ የተሠራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል እንደሌለህ ለንጉሡ እናስታውቃለን። ንጉሡም አዛዦቹ ለሬሁም ለጸሐፊውም፣ ለሲምሳይ በሰማርያና በወንዝ ማዶም ለተቀመጡት ለቀሩትም ተባባሪዎቻቸው እንዲህ የሚለውን መልስ ላከ። ሰላም አሁንም ወደ እኛ የላካችሁት ደብዳቤ በፊቴ ተተርጉሞ ተነበበ። እኔም አዝዣለሁ፣ ተመረመረም። ይህችም ከተማ ከጥንት ጀምራ በነገሥታት ላይ ዓመፀኛ እንደ ነበረች፣ በእርስዋም ዓመፅና ሽፍትነት እንደ ተደረገ ተገኘ። በኢየሩሳሌምም እጅግ ኃያላን ነገሥታት ነበሩ፣ በወንዝም ማዶ ያለውን አገር ሁሉ ይገዙ ነበር፣ ግብርና ቀረጥን መጥንንም ይቀበሉ ነበር። አሁንም እነዚህ ሰዎች ሥራውን እንዲተዉ እኔም እስካዝዝ ድረስ ይህች ከተማ እንዳትሠራ ትእዛዝ ስጡ። ቸልም እንዳትሉ ተጠንቀቁ። ለነገሥታቱ ጉዳትና ጥፋት እየበዛ ስለ ምን ይሄዳል? የንጉሡም የአርጤክስስ ደብዳቤ ግልባጭ በሪሁምና በጸሐፊው በሲምሳይ በተባባሪዎቻቸውም ፊት በተነበበ ጊዜ ፈጥነው ወደ ኢየሩሳሌም ወደ አይሁድ ሄዱ። በግድና በኃይልም አስተዋቸው። በዚያን ጊዜም በኢየሩሳሌም ያለው የእግዚአብሔር ቤት ሥራ ቀረ፣ እስከ ፋርስም ንጉሥ እስከ ዳርዮስ መንግሥት እስከ ሁለተኛው ዓመት ድረስ ተጓጐለ።